የኢትዮጵያ መንግስት ለስድስት ወር የሚቆየውን የአስቸኳይ ጊዜ አዋጅ ከደነገገ ነገ አንድ ወሩን ይደፍናል። በዚህ ጊዜ ውስጥ የመንግስት ጸጥታ ኃይላት በሺዎች የሚቆጠሩ ሰዎችን ስለማሰራቸው ሰዎችም ስለመሞታቸው ሲዘገብ ቆይተዋል። መንግስትን ጨምሮ ሌሎች የሕብረተሰቡ ክፍሎችም አዋጁ ሰላምና መረጋጋት ማምጣቱን ቢናገሩም ሌሎች ደግሞ በቤት ፍተሻ ስም የጸጥታ አካላት በስርቆት መሳተፋቸውንና የግለሰቦችን መብቶችን መጣሳቸውን ይናገራሉ። የአዋጁ አፈጻጸም አሳድረዋል ስለሚባለው ተጽዕኖ የተለያዩ ሰዎችን አነጋግረን ነበር። የሰበታ ነዋሪ ነኝ የሚሉት አቶ ዩሱፍ ኑርዬ አዋጁ ሳይታወጅ በፊት ከተማዋ በፍርሃት ተው ጣ ነበር፣ አብዛኛው ስራም ቆሞ ነበር ሲሉ ለዶቼ ቬለ ይናገራሉ። አዋጁ ከታወጀ በኋላ ግን ይህ ተለውጠዋል ይላሉ። ነገር ግን ይህ አስቸኳይ ጊዜ አዋጁ ከወጣ በኋላ በአብዛኛው ሰላማዊ የሆነ እንቅስቃሴ ነው የምታየው። አጠቃላይ የሱቆች ተከፍተዋል፣ የንግድ ቦታዎች እንደዚሁም ትምህርት ቤቶች በአብዛኛው የተረጋጉና ሰላማዊ እንቅስቃሴ ነው እየተካሄዳሉ። ስማቸው እንዳይጠቀስ የጠየቁት የአዳማ ነዋሪ ካዩትና ከሰሙት አዋጁ ስራ ላይ የዋለበት ያለፈው አንድ ወር በአገሪቱ የከፋ የሰብአዊ መብት ጥሰት የተፈጸመበት ወር ነበር ይላሉ። ለዚህም ምክንያት የሚሉትን ተናግረዋል። ምክንያቱም አወጣጡ ራሱ የሰብአዊ መብቶችን የማያከብርና ባለስልጣናቶቹ የሚሉት ሌላ፣ አገሪቷ ውስጥ ደግሞ በወታደሮቹ የሚደረገውና የሚፈጸመው ሌላ ስለሆነ አስቸኳይ ጊዜ አዋጁ በአብዛኛው የሚመለከተው ምንድን ነው? የኦሮሚያ ክልል ነው። አፈናው፣ ሰብአዊ መብት ረገጣው፣ እስሩ፣ ግድያው ባለፉት ወራቶች ከበፊቱ በጣም የተለየ ነበርና ምክንያቱም ማንንም የማይለይ ዘረፋው የሁሉንም ቤት የሚያንኳኳና ያለምንም ትዕዛዝ ተኝተህ ማታም ሌሊቱ ሙሉ ምን የማታቅበት ወር ነበር እና ዘረፋው ነበረ፣ ግድያው ነበረ፣ እስሩ ያው ስፍር ቁጥር የለውም። ማን እንደታስረ የት እንደታስበ የማይታወቅበት ወር ነበር። የአሶካ ጊዜ አዋጁን አፈጻጽም ለመመርመር የተቋቋመው አጣሪ ቦርድ በቀናት ውስጥ የአፈጻጸሙን ዘገባ ይፋ ይደረጋል ብሎ እንደሚጠበቅ የቦርዱ ሊቀመንበር አቶ ታደሴ ሆርዶፋ ለዶችቤሌ ተናግሯል። ቦርዱ ዘገባውን የሚያወጣው የታሳሪዎችንና የሰብአዊ መብት ጥሰቶችን ጉዳይ በተመለከተ የደረሱትን መረጃዎችን መርምሮ መሆኑን አቶ ታደሰ ገልጸዋል። በአዋጁ በተቀመጠው አቅጣጫ ተጠርጣሪዎችን ከሕብረተሰቡ ጋር ሆኖ እየያዘ ያለበት ሁኔታ ይኖራል። ብዛት አለው፣ ብዛት የለውም የሚለው እንግዲህ ሪፖርቱ ሲመጣ በሪፖርቱ ላይ የሚገለጸው ነው። ነገር ግን ቁጥራቸው ትንሽ ነው የማይባል ሰዎች እየታሰሩ እንደሆነ ግልጽ ነው። ከሰብአዊ መብት አያያዝ አኳያ እንግዲህ የዚህ ቦርድ ዋናው ስራ በዚህ በአስቸኳይ ጊዜ አዋጅ ውስጥ ማናቸው የሚወሰዱ እርምጃዎች ሰብአዊ እንዳይሆኑ የመከታተልና የመቆጣጠር ነው። ስለዚህ አሁን ካምፖቹ እንዳልከው በእስር ቤት ሳይሆን በሌላ ካምፕ ነው የሚባለው ነገር እንግዲህ፣ ሰው ቁጥር በዛ ካለ እስር ቤት ሊያስተናግደው አይችልም። ስለዚህ በተወሰኑ ቦታዎች እንደ ግርበቱ ማለትም ከተያዙበት አካባቢ ጋር ካላቸው ቅርበት አኳያ እየታየ እየተሰ አንድ ቦታ እየተሰባሰቡ ያለበት ሁኔታ አለን። በዛ ውስጥ እየተደረገ ያለው የሰብአዊ መብት አያያዝ ምን ይመስላል የሚለው የታሳሪዎችን ዕድ ማንነት እና ብዛት እና ያሉበትን ስፍራ ከገለጽን በኋላ በቦታው ተገኝተን የመለየት ስራ ነው የምንሰራው። በሚቀጥሉት ቀናት ውስጥ ይፋ ይደረጋል ተብሎ የሚጠበቀው ይህ ዘገባ ማን በምን ምክንያት በቁጥጥር ስር እንደዋለ፣ የት እንደታሰረ ግልጽ ያደርጋል ይላሉ አቶ ታደሰ። በዚህ ጉዳይ በፌስቡክ ገጻችን ተከታታዮቻችን አወያይተን ነበር። አስተያየት ከሰጡን ውስጥም አዋጁ ተመችቶኛል፣ ሰላምና ልማታችን ይቀጥላል፣ በርካታ ሰዎች መታሰራቸው ብቻ አይደለም መታየት ያለበት፣ ምን ስለሰሩ የሚለው ጉዳይ አብሮ መታየት አለበት ያሉ ይገኙበታል። አዋጁን አወጡት ያለዋቸውንና ከኢትዮጵያ መንግስት ጀርባ ሆነው የሚያሾሩት ስሉ የገለጿቸውን ግለሰቦች ሲዘረዝሩ፣ በሌላ በኩል ደግሞ አፋችን ተዘግተዋል፣ ሰው ታስሯል፣ ተገሏል የሚሉ አስተያየቶችም ደርሶናል።